አንዳንድ ሀገራት በኢትዮጵያ የውስጥ ጉዳይ በእጅጉ ጣልቃ እየገቡ መሆኑን የገለጹ በጎ ፈቃደኛ ዜጎች ይህንኑ የሚቃወም ንቅናቄ አስጀምረዋል። በሀገር ፍቅር ቲያትር ቤት ይፋ የተደረገው ብሔራዊ ክብር በህብር የተሰኘው ንቅናቄ በቀጣዮቹ ቀናትና ሳምንታት በሀገር ውስጥና በውጭም የሚቀጥል መሆኑ ተገልጿል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል። ሰማይ ክብር በህብር የተሰኘው ንቅናቄ ኢትዮጵያውያንን በዚህ ዓላማ ዙሪያ በማሰለፍ የውጭ ጣልቃ ገብነትን ለመቃወም የሚካሄድ ነው። አዘጋጆቹ እንደገለጹት ታዋቂ ፖለቲከኞች፣ አርቲስቶች፣ ደራሲያን፣ የሃይማኖት መምህራንና ሌሎች ደግሞ ይህንን ንቅናቄ በበጎ ፈቃደኝነት ካስጀመሩት መካከል ናቸው። ንቅናቄው በይፋ መጀመሩን ያስታወቁትም በሀገር ፍቅር ቲያትር ቤት በተካሄደ ስነ ስርዓት ነው። አዘጋጆቹ እንዳሉት አንዳንድ ሀያላ ነገራት እያደረጉት ያሉት ጣልቃ ገብነት አጠቃላዩን የኢትዮጵያ ሕዝብ ስሜት ከግምት ያላስገባ ነው። ጸሐፊና ጋዜጠኛ ክብሬ ተስፋዬ ይሄንኑን ያብራራቸው። ያው ይሄ ብሔራዊ ክብር በህብር የተሰኘ ንቅናቄያችን ማስጀመሪያ ነው። ይሄ ንቅናቄ እንግዲህ ከዘመናት በፊት ጀምሮ ኢትዮጵያውያን ላይ የሚደረገው አላግባብ የሆነ ተጽዕኖ ዛሬ ደግሞ ቀኑን ቆጥሮ ኢትዮጵያን እንደ ውስጥ ደክማለች፣ አይደማመጡም ልዩ ልዩ ነገሮችን መሰረት ያደረጉ ህዝቡን ያለካ ከለ አደባባይ ላይ የወጣውን ድምፅና የጥቂት ግለሰቦችን ሀሳብ ብቻ በመያዝ ኢትዮጵያዊነት የተለካበት ነገር ያበሳጨን፣ ያሳዘነን አይገባንም ብለን የተሰባሰብን ኢትዮጵያውያንን የንቅናቄው የነቀናቀው መልእክት እጃችሁን አንሱልን የሚል ነው። ችግሮች ቢኖሩም የሀገር ውስጥ ጉዳዮች መሆናቸውን ነው አዘጋጆቹ የሚገልጹት። የሚጠቀሱ የሰብአዊ መብት ጥሰቶች የተነገሩ ጉዳዮች መንግስትም ያመነው እኔም እንደ ግለሰብ ከጀርባ የቆሙ አጋሮቻችንም እንደ ግለሰብ አይተው መዝነው፣ በሚያሳዝነው አዝነው ፈጥነው ፈጥኖ መድረስ በሚገባቸው ፈጥነው ለመድረስ ጥረት እያደረጉ ደግሞ ቢታረም ቢስተካከል ለሚሉት ድምጽ እየሆኑ ሁሉን አይነት አቅጣጫ ትግል እያደረጉ እያሉ እንደ ዜጋ ይሄንን እያደረግን ነው። ለራሳችን ተውን ነው የተጫነን እጅ ከውስጥ ካለን ጉዳይ በላይ ሊሆንብን አይገባ። ምክንያቱም የኢትዮጵያ ህዝብ ይህንን አይመጥነውም። ነው ታሪካዊ መነሻዎችን በደንብ አድርጎ ማስመር የሚያስፈልገው እንዲህ አይነት ጫናዎች ኢትዮጵያ ውስጥ ሁልጊዜ የሚፈጸሙት ከአድዋው ጦርነት እንኳን ባጭሩ፣ ከጥቂት ጊዜው ታሪክ ከዘገበው እንኳን ብንነሳ ሁሌም እንደ ሀገር ደክማለች፣ ውስጧ የሆነ ነገር አለ ተብሎ ሲታሰብ የሚደረግብንን የእጅ ጫና ድሮም ህዝብ ነው የመለሰው። ህዝብ ሲመልሰው ግን ልዩነቶቹን ወደ ጎን አድርጎ ነው አንድ የተመመው ስለዚህ፣ ብሔራዊ ክብራችን ድወትሮም የኖረው በህብር ነውና ዛሬ በህብር እጃችሁን አንሱልን ልንል የጀመርነው ፕሮግራም መባቻ ነው። የዚህ ንቅናቄ አዘጋጆች ሰሞኑን በሰጡት መግለጫም ዓላማውን ለጋዜጠኞች አብራርተዋል። ታዋቂው ፖለቲከኛ እና ጸሐፊ አንዳርጋቸው ጽጌ መግለጫውን ከሰጡት መካከል ናቸው። ህዝቡ በሚሊዮኖች እኛ ድሃንሁን ችግር ይኑርብን እንጂ ከናንተም በላይ ከየትኛውም አገር በላይ ክብር ያለው አገር ህዝቦች ነን ዜጎች ነን። ማንም በድህነታችን አሳቦ በእርዳታ አሳቦ ሊያዘን አይችልም። እንራባለን እንጂ ከእናንተ ትዕዛዝ የምንቀበል ባሪያዎች አይደለም የሚል ግልጽ መልስ መስጠት መቻል አለበት። ይህንን ለማስተባበር ተብሎ የተሰባሰበ ኃይል መሆኑን እንድታወቅ ነው ከዚህ ጀርባ የተለያዩ ኃይሎች ይኖራ ያሉ ሲቪል ሶሳይቲዎች፣ ድርጅቶች፣ የተለያዩ ማህበራት፣ በአጠቃላይ ሀገሪቷ ሚዲያዎች መደረግ ያለበት ጉዳይ ነው። በስቷል ይህንን አምረን መኮንን መቻል አለብን። ይ ይሄ ነው መነሻችን። ታዋቂው የሃይማኖት መምህር ኡስታዝ አቡበከር አህመድ በበኩላቸው ተከታታይነት ያለው መልእክት ማስተላለፍ እንደሚገባ ነበር ያብራሩት። በመላው ዓለም የሚገኙ ኢትዮጵያኖች በተመሳሳይ ወቅት በተመሳሳይ ጊዜ የጋራ ድምፅ አሰምተው በተከታታይነት ይህንን ግልጽ የሆነ ህዝባዊ መልእክት የህዝብ አቋም፣ የህዝብ ድምፅ፣ የህዝብ አንድነት መገለጫ የሆነ መልእክቱ ለሚመለከታቸው ይሄንን እየተንቀሳቀሱ እየመሩ ላሉት ውጭም፣ በተለያዩ ቦታዎች ላሉ አካላቶች ገባች ያገባችን ባሉ ጎረቤት ሀገሮቻችን በጥቅም ጉዳይ ላይ እኛነታችንን አሁንም አዋርደው ዝቅ ብለን እንድንኖር ለሚፈልጉ አካላቶችም እንዲሁም በምዕራባውያን ሀገራቶች በተለያየ ጊዜ በመግለጫም በመልእክትም ይሄንን አካል ይሄንን ህዝብ ዝቅ እንዲሉ የፈለጉ አካላቶች ላይ መልእክቱን ማስተላለፍ ነው። ንቅናቄው በተጀመረበት በዛሬው እለት ተይዘው ከነበሩት መርሃ ግብሮች አንዱ በአዲስ አበባ ለሚገኙ የሀያላን ሀገራት ኤምባሲዎች ደብዳቤ በአካል ማድረስ ነበር። በተወካዮቻችን አማካኝነት ደብዳቤውን አንብበን እናስረክባለን ነበር ያሉት አዘጋጆቹ። ይህንኑ መነሻ ያደረገው በአዲስ አበባ የሚገኘው የአሜሪካ ኤምባሲ የቆንስላ ክፍል ለደህንነት ጥንቃቄ ሲባል ዛሬ አገልግሎት ሳይሰጥ ውሏል። ቀደም ሲል እንዳስታወቀው አዘጋጆቹ ግን ደብዳቤዎችን ለኤምባሲዎች የማስገባቱ መርሃ ግብር ለሌላ ጊዜ መተላለፉን አመልክተዋል። ምክንያቱ ደግሞ ኤምባሲዎቹ ዝግጁ አለመሆናቸው እንደሆነ የጠቀሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በአፋር ባደረጉት ንግግርም ዘመናዊ ኮሎኒያሊዝም ያሉትን አውግዘዋል። በበቂ ደረጃ የሚተረክ ታሪክና ክብር በበቂ ደረጃ የሚያኮራ ማንነትና ነጻነት ያለው ህዝብ ስለሆነ ዘመናዊ ኮሎኒያሊዝም ሊያመጡብን የሚፈልጉና ምን ማድረግ እንዳለብን እንኳን እንደማናቅ ለሚያስቡ ሀገራት በፖለቲካ፣ በሃይማኖት፣ በብሔር ሳይከፋፈል እኛ ኢትዮጵያውያን ነፃ የነበርንና ነፃ ሆነን የምንቀጥል ምንም ዛሬ ደሃ ብንሆን በልጽገን ለአፍሪካ ፈርጥ ለዓለም ምሳሌ የምንሆን ህዝቦች መሆናችንን በከፍተኛ ማስተዋልና ትብብር ለነዚህ ጎረምሶች ማስተማር፣ ማሳየት ያስፈልጋል። ህብረተሰቡ በንቅናቄው መሳተፍ ያለበት ከሀገራት ጋር የሚኖረውን ወዳጅነት በማያጠለሽና በኢትዮጵያዊ ጨዋነት መሆኑን አዘጋጆቹ አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ